በቪክቶሪያ ከቅርብ ጊዜ ጀምሮ እየጨመረ የታየውን የኮሮና ቫይረስ ስርጭትን ለመግታት በፕሪሚየር ዳንኤል አንድሮ የሚመራው የቪክቶሪያ መንግስት የተለያዩ የመኖሪያ አካባቢዎችን በመዝጋት ምርመራዎችን እያደረገ ይገኛል። ይሁንና እስካሁን ድረስ ሲደረጉ ከቆዩት እርምጃዎች ለየት ባለ መልኩ በፍላሚንግተንና ኖርዝ ሜልበርን የጋራ መኖሪያ ቤቶች ላይ የተደረገው ሙሉ ለሙሉ የመንቀሳቀስ እገዳ የተለያዩ ጥያቄዎችን ከነዋሪዎች ዘንድ አስነስቷል። እርምጃው በተወሰኑ የህብረተሰብ ክፍሎች ላይ ያነጣጠረ በድንገት በአስቸኳይና ለነዋሪዎቹ የመዘጋጃ ጊዜን ያልሰጠ በመሆኑ ለችግር ተዳርገናል የሚሉ እንዳሉት ሁሉ የቫይረሱ ስርጭት ጊዜ የማይሰጥ ስለሆነ የተወሰነውን እርምጃ እናከብራለን የሚሉ ሀሳቦችንም የሚያስተናግዱ ነዋሪዎች ተገኝተዋል። እኛም በሁለቱም የጋራ መኖሪያዎች ከሚኖሩ ትውልደ ኢትዮጵያውያን መካከል ከፍላሚንግተን ዮናስ ይስሐቅ እንዲሁም ቤተልሔም በዛብህን ከኖርዝ ሜልበርን አቶ ኤፍሬም ሹምዬን አነጋግረናል። በቅድሚያም የፍላሚንግተን ነዋሪዎች የሰጡት አስተያየት እንዲህ ይደመጣል። ዩናታን መቼ ነበረ ከመኖሪያ ቤትህ መውጣት እንደማትችል የተነገረህ መቼ ነበር? እንዴት ነበር የሰማኸው? እሺ በጣም አመሰግናለሁ ማርቲ። እኔ የሰማሁት ታች ሶስት ሰዓት ተኩል ፒኤም ሲሆን ትናንትና አፍተርኑን ወደ ሚልክ ባር ዳውንስቴር ሄጄ ነበር እና በአካባቢ ብዙ ፖሊሶች አይቼ ነበር። እኔ ጀስት ኖርማሊ ኮሮናም ስላለ በቃ ቴስቲንግ ምናምን እዚሁ ሊጀምሩ መስሎኝ ነበር እና ያው የሚያስፈልገኝን እቃ ከሚልክ ባር ገዝቼ ወደ ቤቴ ስመለስ ምሳም ከበላው በኋላ ኒውሱን ስከፍ ምንም እንግዲህ ዎርን የተደረግነው ነገር የለም። ኢሚዲት ኤፌክቲቭሊ የሚባል ሎክዳውን እንደውም እኮ ኖርማል ሎክዳውን ሳይሆን ሀርድ ሎክዳውን ነው ያሉት። ከቢልዲንጉ ወዴትም መንቀሳቀስ አይቻልም። ከቤትሽ ና ቤትሽ ብቻ ነው ቁጭ ማለት ነው። ሾፒንግም ራሱ ማድረግም አይቻልም ነበረ በቃ። ምክንያቱ ተነግሯችሁ ነበረ። የተለዩ አካባቢዎች ወይም ሆትስፖት የሚባሉ አካባቢዎች ከዚህ አካባቢ እንዳትወጡ ይባላል። ይሁንና ኤሴንሻል ወይም ደግሞ መሰረታዊ ለሆኑ ነገሮች ግን መውጣት ይቻላል። ለምሳሌ ወደ ገበያ መሄድ ይቻላል። ስራም ካለ መሄድ ይቻላል መድኃኒት ለመግዛት፣ አነስተኛ የሆነ ኤክሰርሳይዝ የአካል ብቃት እንቅስቃሴ እስከ ሰላሳ ደቂቃ ለማድረግ ይወጣል እና እናንተ በምትኖሩበት የጋራ መኖሪያ ቤቶች ላይ የተደረገው ሙሉ ለሙሉ መዝጋት ነው። ና ከበራችሁ መውጣት አትችሉም። ግቢ ውስጥ መውጣት አትችሉም። ና እንዲህ የሆነበት ምክንያት ለእናንተ ተገልጾላቸዋል። ወይ የኮሮና ወረርሽኝ እዛ አካባቢ ታይቷል፣ ወይ ቁጥራቸው በርከት ያሉ ሰዎች የተገኙበት አጋጣሚ ነበር። እስካሁን እኔ በማውቀውና በሰማሁትም በተረዳሁትም ነገር ቢሆን ብዙ ጊዜ ደግሞ ያው ዜና ያለው ኤቢሲ ቶኒ ፎርን ምንም የተገለጸ ነገር የለም። እንደዚህ ፍላሚንተን ውስጥ እንደዚህ ተገኝቷል የሚባል ወሬ ምናምን የለም ነበረ። እነሱ ደግሞ ይሄንን ኦልሬዲ አውቀው ፕላን የተደረገበት ነገር መሆኑን ያወቅኩት ታች ከወረድኩኝ በኋላ ፖሊሶችን ካየው በኋላ ነው። እነሱ ኦልሬዲ አቅደውበት ለነዋሪዎቹ እንኳን አይ ማወቅ አለባቸው ብለው እንኳን ሳያሳውቁ ነው እንግዲህ ሁሉንም ኤፌክቲቭ ሎክዳውን ያደረጉት ማለት ነው። ምንም መረጃ የለም ሁሉም ሰው በቃ። እንደውም አንዳንዱ እኮ ፌስቡክ ላይ ሲገባ ነው ያወቀው እንጂ ምንም የተነገረው ነገር የለም። አንዳንድ ሰዎች አሉ አሁን ምንም ያልሰሙ ተደውሎላቸው ነው እንደውም ከሌላ ሰው የሰሙት እንጂ፣ እንደዚህ በነዋሪ ደረጃነት ምንም የተነገረን ነገር የለም። ቤተልሔም ወደ አንቺ መለስ ስልበልና አንቺስ በምን አጋጣሚ ነበረ እየሰማሽው፣ እንዴት ነበር የሰማሽው? ማርቲ ስለጠየቅሽኝ በጣም አመሰግናለሁ። እኔ የሰማሁት እህቶቼ ደውለው ነው የነገሩኝ። ኢቭን ራሱ ከተካተቱት ፖስት ኮዶች የእኛ አልተካተተም ነበር እና እህቶቼ ስድስት ሰዓት አካባቢ መሰለኝ ደውለው ሲነግሩኝ በጣም ነበር የደነገርኩት። ምክንያቱም ፕሪፔር አላደረግኩም ነበር ለምንም ነገር። ሾፒንግ ማድረግ የነበረብኝ ነገሮችን አልገዛሁም። ሁለት ልጆች አሉኝ። ለልጆች የሚያስፈልጉ ነገሮችን ወጥቼ መግዛት ነበረብኝ። ኖቲፊኬሽን ቢሰጡኝ እዘጋጀ ነበር። ጋዜጣ ይዘጉት፣ ከመዘጋቱ በፊት ሊያስጠረጥሩ የሚችሉ ሁኔታዎችን ተገንዘባችሁ ነበረ? እዛ በምትኖሩበት አካባቢ የጋራ መኖሪያ እንደመሆኑ መጠን እንደዚህ አይነት ችግሮች ሲፈጠሩ ጉዳቱም ከፍተኛ ነው ሊሆን የሚችለው ና እንደዚህ አይነት ነገር የሚያሳስቡ ነገሮችን አይታችሁ ነበረ? እዛው አካባቢ ቤቴ ምንም አላየንም። በራሴ በኩል ያየሁትም የሰማሁትም ነገሮች የለኝም፣ የሚያስጠረጥርም ነገሮችም አልነበርም። ፔፐርም የተለቀቀልን ኖቲፊኬሽንም የተሰጠ ነገሮች የለም። እገዳው ተቀምጧል። ከትላንትና ጀምሮ እስከ ዛሬ ቀኑ ሙሉ እዛው ነው ያላችሁት። መሰረታዊ የሆኑ ነገሮችን ማድረግ እንደማትችሉ ነው። በአካል ወታችሁ እንደማትችሉ ነው። ቀደም ሲል ቤተልሔም እንደገለጽሽው መገዛት ያለባቸው ነገሮችንም አልገዛንም፣ አልተዘጋጀንም ብለሻል። በተለይ አንቺ መንታ የሆኑ ህጻናት ልጆችና እቃዎችን ሲያስፈልግ ምንድን ነው ማድረግ የምትችሉት? እቃ መግዛት ትፈልጉ፣ ማን ነው የሚገዛላችሁ? እንዴትስ ነው ያንን አገልግሎት ማግኘት የምትችሉት? እየረዳችሁን ያላችሁት ይህንን አገልግሎት እየቀረበላችሁ ነው። ዛሬ መጣው ነገሩንና በዚህ ስልክ ቁጥር ደውላችሁ የምትፈልጉትን ነገሮች እናቀርብላችኋለን አሉነ። ደጃፍ ላይ ሁኖበት በስፒከር ከዛ ደወልኩላቸው። ደውዬላቸው አንድ ሰዓት አካባቢ ነበር የደወልኩላቸው። እስካሁን ምንም ያመጣም ሰው የለም፣ የደወለልኝም ሰው የለም። እየጠበቅናቸው ነው እስካሁን ድረስ እንግዲህ አንድ ሰአት አካባቢ ካልሽ ከሰዓት በኋላ ማለት ነው። አሁን ቃለ መጠይቁን በምናደርግበት ሰዓት ሲክስ ኦክሎክ እየሆነ ነው ወይም አስራ ሁለት ሰአት ወደ ምሽቱ እየሆነ ነው። ማንም ያገኘል ዮናታንስ የሚያስፈልጓችሁን ነገሮች ለማግኘት እንዴት ማድረግ እንዳለባችሁ የተነገረህ ነገር አለ በገልህ? አዎ እህታችን ያው ቤቴ እንዳለችው በስፒከር አንዴ ነው ለሁሉም ሰው የሚናገሩት፣ ና እነሱ ከታች ሆነው ኦፕሬት የሚያደርጉበት ማይክሮፎን አለ። ና በሱ እንግዲህ ሰው ይስማ አይስማ ራሱ ብለው እኮ አያስቡም። ያው አንዴ ልናገር በቃ፣ የሰማ ይስማ ያልሰማም ራሱ የራሱ ጉዳይ ነገር ነው ያስመሰሉት። አንዴ ተናገሩ ለ ሜዲኬሽን የሚያስፈልጋችሁን ኒድ ፈላጊ ነገሮች ነገር ካለ እህታችን ቅድም እንዳለችው በዚህ ስልክ ደውላችሁ ከዛ በኋላ የሚያስፈልጋችሁን እናመጣለን ብለዋል። አንድ እናታችን አሁን መቶ ሀያ ቢልዲንግ ላይ የምትኖራለች መድኃኒት ፈልጋ በዛ ቁጥር ተደወለ እስካሁን መልስ አላገኘችም ራሱ ምግብ ብቻ ሳይሆን ኢቨን ሜዲኬሽን የሚፈልጉም አሉ ግን ቶሎ መልስ የሚሰጣቸው የለም። መረጃዎቹን በሚያስተላልፉ ጊዜ ሌሎች ቋንቋዎችን ይጠቀማሉ። እንደሚታወቀው በዛ ህንጻ ላይ የሚኖሩት የተለያየ ቋንቋ የሚነገሩ ናቸው። አረጋውያን፣ አዲስ መጥ የህብረተሰብ ክፍሎች ምናልባትም የቋንቋ ችግር ይኖርባቸዋል እና እነዚህን የተጠቀሙበት አጋጣሚ አለ። እውነት ነው። አሁን ያልሺው፣ ግን እንደዚያ ምንም የተጠቀሙበት ነገር የለም ቢያደርጉ ኖሮ ጥሩ ነበረ። ግን በእንግሊዝኛ ብቻ ነው ሁሉም ሰው አትሊስት እንግሊዘኛ ይሰማል በማለት በእንግሊዝኛ ብቻ ተናገሩ። አንድ ጊዜ ብቻ ነው የተናገሩት። በቃ አንዲት ወረቀት ራሱ እኮ ቢበትኑ በየበሩ በየቋንቋው አድርገው መጆሪቲ የሆነውን ቋንቋ ላይክ ተጽፎ በየበሩ ቢያደርጉ ኖሮ ጥሩ ነበረ፣ ግን ምንም አይነት መረጃ ምናምን ነገር የለም። ቤተልሔም፣ የዚህ የአስቸኳይ ጊዜ እገዳ ወይም ክልከላ እንዳትወጡ የተደረገበት ክልከላ ከህብረተሰብ ጤና አንጻር ስትመለከችው ምን ጠቀሜታ ይኖረዋል ብለሽ ትገምቻለሽ? ለነዋሪዎቹ ችግሮቹ እንዳለ ሆነው ማለት ነው። ለነዋሪዎቹ ያው ችግሩ በጣም ያመዝናል። ግን ጥሩ ነገሩ ነው ብለን ማሰብ አንዳንዴ ደግሞ ጥሩ ነው ፖዘቲቭን መውሰድ ማለት ነው። ያው ኮንትሮል ሊያደርጉት ይችላሉ ይሄ በሽታ ማለት ነው። ምክንያቱም እኛ የምንጠቀመው አንድ ሊፍት ነው፣ ብዙ ሰው አንድ ላይ ነው የምንሆነው። ደረጃውን ቢሆን እንደዛ ነው የምንጠቀመው። አንድ ሰው ደግሞ አትግባ አትግቢ ማለት አይቻልም። እንደሰማሽው ሶስት ሺህ ህዝብ ነው የምንኖረው እዚህ ላይ ግን ያንን ከማድረጋቸው በፊት ኖቲፊኬሽን ቢሰጡ መረጃዎችን ቢለቁ በተለያየ ቋንቋዎች ጥሩ ነበር። ዮናታንስ ችግሮቹ እንዳለ ሆነው ስለምንታን የሚገኘው የጋራ መኖሪያ ህንጻ ወደ ላይ ሀያ ፎቆች እንዳሉት ነው። ከመቶ ሰማኒያ በላይ ደጅ ያለው በሮች እንዳሉት ወይም ደግሞ ቤቶች እንዳሉት ነው የሚታወቀው እና እንዲህ አይነት የጋራ መኖሪያዎች ላይ ሲኖር በተለይ በአሁኑ ሰዓት ያለው እንደ ኮሮና አይነት ቫይረስ በሚከሰትበት ጊዜ ሊፈጠር የሚችለው ችግር ከባድ ነው እና ችግሮቹ እንዳለ ሆነው አሁን መንግስት የወሰደውን እርምጃ እንዴት ታየዋለህ? በግልህ ማለት ነው። ችግሮቹን ቀደም ሲል ጠቅሰናቸዋል። ግን በተለይ ደግሞ ምናልባት ቫይረሱ ቢከሰት ሊፈጥር የሚችለውን ችግር በተመለከተ እንዴት ታይዋለህ? እውነት ለመናገር ያው መንግስት የሚወስደው እርምጃ ያው ጥሩ ቢሆንም፣ ግን እህታችን ቅድም እንዳለችው ቀድመው አሳውቀውን ቢሆን ኖሮ ትንሽ ተዘጋጅተን ለዚህ እንዘጋጅና ፕሪፔር ማድረግ እንችል ነበረ። ግን ኢሚዲየትሊ መሆኑ ትንሽ ያናድዳል ሌላው ነገር ደግሞ ጥሩ ነገር ቢሆንም ሰፈሩን በሙሉ ቢያደርጉት ደግሞ ታርጌት የሆንን አይመስለንም ነበረ። ለምን አሁን ከኛ ከፎቁ ፊት ለፊት ያለ አንድ ህንጻ አለ። እሱም አፓርትመንት ነው። ፕራይቬት አፓርትመንት ነው እሱ ጋር አሁን ምንም አንድ ፖሊስ እንኳን አይታይም። እና አንዳንዴ የራስሽን ያስጠይቅሻል። በፖዚቲቭ ነገር ስናስበው ያው መንግስቱ ጥሩ ነገር እየሰራልን ይመስለናል። ቢኖር እንኳን ሁላችንም ቴስት ተደርገን ሴፍ እንድንሆን ማለት ነው። በሌላ በኔጋቲቭ ፓርት ደግሞ ብታዩ ሁሉም ሰፈር በሙሉ እንግዲህ ፖስት ኮዱ በሙሉ ነው መሆን የነበረበት። ዜና ላይም የምናዳምጠው እሱ ነው። ፖስት ኮዱ በሙሉ ነው ግን ፖስኮዱ በሙሉ አይደለም። አሁን እንደዚህ ሀርድ ሎክዳውን ላይ ያለው ፓርሽል ቦታ ነው። በኒውስ ላይ ፖስኮድ ከሚሉ ህንፃዎቹ ሀይ ራይዞች ብቻ ብለው ዳይሬክትሊ እንትን ቢሉት ኖሩ ይሻል ነበረ። በዚህ ሁኔታ እንዳትወጡ መከልከላችሁ ዘርን ተመልክቶ ወይም አዲስ መጤ ህብረተሰብን ትኩረት ያደረገ መከልከል ነው ብላችሁ ትገምታላችሁ? ቤቲ፣ በዚህ መልክ ታይዋለሽ ችግሩን? አዎ፣ ምክንያቱም ፖሊስ መቆም የለበትም። ወንጀለኛ አይደለንም። የሰራኑ ነገሮች የለም የሚያስፈልገው ሄልዝኬር ወርከር ነው የሚያስፈልገው እንጂ በፖሊስ እኛ መጠበቅ የለብንም። ለአምስት መቶ ፖሊስ ምናምን ነው የተመደበ የተባለው ለስድስት ሰው አንድ ፖሊስ እና ይሄ ጥሩ አይደለም። ህብረተሰቡን ሌላ እንዲያስብ ነው የሚያደርገው። ቱራቻ ሜንታል ሄልዝ አለ በዚህ ላይ እና ይሄን ማድረግ አልነበረባቸውም። ላይክ ታርጌት ነው የተደረገው። በግልሽ ያስሜት በግልሽ ያስሜት ተሰምቶሻል? አዎ፣ ያነ ስሜት ተሰምቶኛል። በፖሊስ መጠበቅ የለብንም እንደ ወንጀለኛ። ዮናታን አንተስ፣ መንግስት የህብረተሰብን ጤና ከመጠበቅ ባሻገር በዚህ መልክ መደረጉ ዘራችንን፣ ቀለማችንን፣ ቋንቋችንን ወይም አዲስ መጤነታችንን መሰረት ያደረገ እገዳ ነው ብለህ ትገምታለህ? አዎ እኔ እንደዛ ነው የሚሰማኝ። በቃ እኔ ራሱ አሁን የሚታየኝ በቃ ላግዠሪ የሆነ ፕሪዝነር እንደሆንን ነው በቤታችን በፖሊስ እየተጠበቅን ልክ እስር ቤት በዩ በቃ እስር ቤት እንደውም፣ አሁን በዚህ በዚህ ሁኔታ ብናስቡ የተሻለ ሊሆን ይችላል። ለምን አየር እንኳን ማግኘት ይችላሉ፣ ስፖርትም መስራት ይችላሉ። እኛ አሁን እኮ በቤታችን ሆነን እስረኛ ነን። በቃ አየር እንኳን ወደ ታች ወጥተን ፍሬሽር እንኳን ብሪዝ ማድረግ አንችልም። እና ምን ያህል ወንጀለኛ ብንሆን ነው? ምን ያክል ታርጌት ብንሆን ነው? በየኤግዚቱ እኔ ትናንትና ወርጄ ማታ አይቼዋለሁ። በየ ኤግዚቱ ሁለት ሁለት ፖሊሶች አሉ። በአንዱ በር ሁለት ፖሊስ፣ በአንዱ በር ሁለት ፖሊስ፣ በደረጃ መውጫው ሁለት ፖሊስ፣ በዛኛው ደረጃ መውጫ ደግሞ ሁለት ፖሊስ። እንግዲህ ስምንት ፖሊስ በአንድ ቢልዲንግ ላይ ወረውታል ማለት ነው። ልክ የሆነ ትልቅ ወንጀል ተሰርቶ ወንጀለኛው በፎቁ ውስጥ እየተፈለገ እንዳለ ነገር ማለት ነው። እንግዲህ እንደተገለጸው ከመነሻው ይሄ የመውጣት የመግባት ክልከላው ለአምስት ቀናት ነው። ከዚህ በኋላ ምን ሊደረግ እንደሚችል የተነገራችሁ ነገር አለ? እስካሁን ያው አምስት ቀን ብቻ እንደሆነና ከዛ በኋላ ያሰቡትን ነገር ምንም የገለጹት ነገር የለም። በምርመራው በኩልም ደግሞ አንዳንድ ቢልዲንጎች አሁን ጓደኞችም ስላሉ እየጠየኳቸው ስለሆነ አንድ ነርስ እና አንድ ፖሊስ በየቤቱ ሆነው እየዞሩ ያንኳኳሉ። ከዛ በኋላ ቴስቱ ዛሬ ማድረግ ትችሉ ዛሬ ሄዳችሁ እስከ ፋይቭ ፒ ኤም አለን ወደ ታች ወርዳችሁ ቴስት አድርጉ ይላሉ። ቤተልሄምስ ምርመራውን እንድታደርጊ ጥያቄ ቀርቦልሻል። እስካሁን ድረስ እስካሁን የመጣ ሰው የለም። ቢመጡ ፈቃደኛ ነሽ ይህንን ለማድረግ? አዎ ፈቃደኛ ነኝ በእኔ በኩል ለማድረግ። ዮናታን በእኔ በኩል ያው እንግዲህ በፍነቴ ማድረጌ ጸበሌን ጠጥቻ ያደርጋሉ። ሶስት ቀን ነው የሚቀራው። ከዚህ በኋላ እንግዲህ ቀናችሁን አጠናቃችሁ በሰላም እንደምትወጡ ተስፋ እናደርጋለን። ዮናታን ይስቅና ቤተልሄም በዛብ፣ በሜልበርን የፍላሚንተን የጋራ ቤቶች መኖሪያ ነዋሪዎች ከኤስፔስ ራዲዮ ጋር ስለነበረን ቆይታ በጣም አመሰግናለሁ። እኛም በጣም እናመሰግናለን። አቶ ኤፍሬም ሹምዬ በሜልበርን የኖርዝ ሜልበርን ካሉት ጋራ መኖሪያ ቤቶች መካከል በአንዱ የሚኖሩ ኖት። የቪክቶሪያ መንግስት እንዳስታወቀው የፍለሚንግተንና የኖርዝ ሜልበርን የጋራ መኖሪያ ቤቶች ላይ የሚኖሩ የህብረተሰብ ክፍሎች ከ ቅዳሜ ለት ማታ በኋላ እንዳይወጡና ለአምስት ቀናትም ባሉበት ቦታ እንዲቀመጡ የሚል ማሳሰቢያ በተነገረው መሰረት በቤታችሁ እንደምትገኙ ነው። እርስዎ በምን አጋጣሚ ነው የሰሙት? እንዴት ነበረ ያወቁት መውጣት እንደሌለባችሁ? የእረፍት ጊዜ እንደመሆኑ መጠን የልጆች ትምህርት ቤት ቤት ውስጥ ከልጆች ጋር ሙቪ እያየን በነበረበት ሰዓት አንድ ወንድ ደውሎ እንደዚህ እንደዚህ እየታሪር ላለፈ ነው ብሬኪንግ ኒውስ ብሎ በቴሌቪዥን ክፈቱና ዩ ሲለን በቴሌቪዥን አየነው አራት ሰዓት ላይ። ከዛ በኋላ ያው ትንሽ መደናገጥ ነበረ። ምክንያቱም ያልጠበቅ ነው ነገር እና ያልታሰበ ነገር ነው የተነገረን እና ያንን በማየት ለጊዜው ትንሽ ግራ ተጋብተን ነበረ። እንደሚታወቀው ምንም አይነት ጊዜ አልተሰጣችሁም። ቀድመው ቢያውቁ ኖሮ እርስዎ የሚያደርጓቸው ነገሮች ምንድን ነበሩ? ቀድሞ ማወቁ ለሁሉም ነገር በጣም መልካምነት እንዳለው እረዳለውኝ ግን ቅድም እንዳልኩት ያው የስኩል ሆሊዴ ጊዜ ስለነበረ ቅዳሜ እኔም ስራ እረፍት ስለነበርኩኝ ጠዋት ተነስተን ከባለ ቤቴ ጋር የነበሩትን አስቤዛዎች በአጋጣሚ አሟልተን ስለነበረ እና ምንም ከቤት እኛ መንቀሳቀስ አልፈለግንም። ያው ባለንበት ነው ያለው። ጊዜውም የነበረው ደግሞ የዚሁ የሎክዳውን ጊዜ ስለነበረ በተለያየ አካባቢም ቀደም ብለን የተዘጋጀ ናቸው። እንደ ኢትዮጵያዊ ያው ውስን ነገሮች ስላሉ ደረቅ ምግቦች በዛ ሰርቫይቭ እናደርጋለን ብለን እናስባለን። ያው ስልክ ቁጥር ናናውን ሳደረጉ እንጂ አትሊስት ዶርቱዶር መጥተው ኖካ አድርገው ማነጋገር ይገባቸው ነበረ። ግን ምንም አይነት እንደዛ አይነት ነገር የለም። የተደረገበት አላማ አግባብም አይደለም፣ ፍትሀዊም አይደለም የሚሉ ሰዎች አሉ። እና እርሶስ ይህንን ሀሳብ ይጋራሉ ወይ? በተለይ በዚህ በጋራ መኖሪያ ቤቶች ላይ የሚኖሩ ሰዎች አዲስ መጤ የህብረተሰብ ክፍሎች ናቸው እና በአብዛኛው አዲስ መጤ የሆነ ህብረተሰብ ሆን ተብሎ ለመንካት የተደረገ ነው የሚል ሀሳቦች ይሰጣሉ እና እርስዎ ይህንን እንዴት ያውታል? በሁለት መልኩ ነው የምመለከተው። ምክንያቱም ጃንዋሪ በፊት ኮቪድ ከመምጣቱ በፊት እነዚህን አካባቢ የማስነሳት እነዚህን ሀይራይዞች የማፍረስ እና የሌላ ፕሮጀክት የማድረግ ፒኤም መስሪያ ቤት በኩል የደረሱን የተለያዩ ሌተሮች አሉን እና ያ ነበረ። ግን ከዛ በኋላ ደግሞ አሁን በኮቪዱ ምክንያት ደግሞ ካሰብኩት በዚህ መልኩ ያኛው በኔጌቲቭ ሳይት ካየሁኝ ያምን ምክንያት አያይዘው አሁን እኛን ራሳችንን ተዘጋጅተን ወይ መልቀቅ እንዳለብን እንመል ከዚህ አካባቢን መነሳት እንዳለብን ለማሳየት ይሆናል ብዬ ያንን በዛ መልኩ ይዘዋለሁ። ከዛ ወዲህ ደግሞ ባለው አሁን በሰጡት ዛሬ ማታ ላይም ባቀረቡት ወደ ሀያ ስድስት ሰው ኢንፌክት የሆነ ተገኝቷል ብለው ሲሉ ያንን እኔ የማየው በጥሩ መልኩ ነው። ምክንያቱም ይሄን ያህል ማንንም ሰው በየቤቱ ገብተው ሳይመረምሩ ይሄን ያህል ከተገኘ እኔም ሆኔ ያው በአካባቢው ላይ ትንሽ እንዝህላልነት ያለ ይመስለኛል። ምክንያቱም ደግሞ ብዙ የጋራ የሆኑ ነገሮችን እንጠቀማለን ከሊፍት ከላውንደሪ ጀምሮ እና በእንደነዛ አይነት መልኩ ሁላችንም አደጋ ውስጥ የመውደቅ ነገር አለ ብዬ ነው እኔ የማስበው። ስለዚህ በዛ መልኩ ቶሎ ወደ ሌላ ነገር እንዳይዛመት ብሎ መንግስት አስቦ ከሆነ ደግ ነው ብዬ ነው ምለው እንጂ ሬሻል ወይ ምናምን የሆነ ነገር ይኖራል ብዬ እንኳን አላስብም። በዛ ኔጌቲቭ መንኩር መሄድም አልፈልግም፣ ምክንያቱም ራሴን ከማንኛውም ሲትዝን እኩል አርጌ ነው ማስበው። ከዚህ ባሻገር ሌላ የተነገራችሁ ነገር አለ ወይ? ምክንያቱም በር ለበር እየተሄደ የሚደረጉ ምርመራዎችስ ይደረጋሉ ወይ? እስካሁን ድረስ ምንም የተነገረን ነገር የለም በሚዲያ ላይ ከለቀቁት ውጭ። አሁን ትልቁ ስህተት ነው ብዬ የማስበው እሱ ነው። ምክንያቱም በሚዲያ ላይ ፕሪሚየሩ የተናገረውን ነገር ነው እንጂ ያየነው እና የሰማነው። ከዛ በተረፈ ኢንተርኔት ላይ ራስሽ እንግዲህ፣ ያውም ደግሞ ብዙ ቋንቋ በሚያጥረን ማህበረሰብ ውስጥ እየኖርን እዚህ የሚኖረው ማህበረሰብ ያው ኢሚግራንት እንደሆነ የታወቀ ነው። በዛ መልኩ ምንም የተደረገልን ነገር የለም በብዙ መልኩ የተለያየ በሜዲኬሽን የሚኖሩ ምን የሚሉ ሰዎች አሉ። እነሱን እንግዲህ እንደኔው አይነት አድርገው ይገምጡ ይወስዷቸዋል ብዬ ነው እንጂ ማስበው። ምንም አይነት ኮሽታ ድምፅም የለም በቢውልዲንጉ ላይ። ዝም ብላችሁ ቁጭ በሉ ስለተባለ እኛም ምንም መንቀሳቀስ እንደሌለብን ስላወቅን ምንም አይነት ሕግ የሚያሰብር ነገርም ስለሌለ እስካሁን በእንደዚህ አይነቱ ያለ ነው። በፍለሚንተን የሚኖሩ የህብረተሰብ ክፍሎችን ባነጋገርናቸው ጊዜ ሁሉም በአንድ ጊዜ ሊዳረስ በሚችል ማሳሰ አንድ ጊዜ ብቻን የተነገረን ይሄ ደግሞ የተለያየ ቋንቋ ሊናገሩ የሚችሉ የህብረተሰብ ክፍሎችን ከግምት ውስጥ ያስገባ አይደለም የሚል ነገር አለ እና እናንተስ በምትኖሩበት በዚህ በኖርዝ ሜልበርን ባለው የጋራ መኖሪያ ቤቶች ላይስ እንዲህ አይነት ማሳሰቢያዎች ተሰጥተዋል ወይ? እርግጠኛ አይደለሁም። አሁን ግን ቅድም ስድስት ሰዓት ላይ የቲቪ ክሩ የመጣን ለመሰለኝ ብለው ሲሉ የሰማው መስሎኛል። በእርግጠኝነት መናገር ባልችልም በዛን ሰዓት ላይ ግን መጀመሪያ በእንግሊዘኛ፣ ከዛ በሶማሊኛ፣ በቪየትናም እና በቻይንኛ በተለያየ መልኩ የኢትዮጵያ የኦሮሞ ያው ማህበረሰብ እንዲሁም የትግራይ ቋንቋ ተናጋሪ አለን አማርኛን ጨምሮ ማለት ነው። እና ለእንደዚህ ለሶስቱ ማንም እንግዲህ ወይ ከእነሱ ጋር አብሮ የሚሰራ የለም መሰለኝ። የኮሚኒቲያችን ድክመት ነው ብዬ የማስበው በዛ መልኩ ነው እና ያ ነገር፣ የተነገረን ነገር የለም እና ያው በገባን መልኩ ገብቶን ያለ ነው እና ምንም የምትፈልጉት አሲስታንስ ካለ ብለው የስልክ ቁጥር ነው የሰጡት። በዛ ቁጥር ላይ ደውላችሁ የምትፈልጉት ነገር ካለ ግን በእንደዛ አይነት መልኩ ማንም ሰው አንደርስታንድ አያደርግም። ስንቀጥልም ደግሞ እኛ እንደ ጵያዊነታችን ሁሌ ወደ ኋላ የምንልበት ነገር አለ። ልክ ለምንን የሚሰጠን ያህል አርገን ነው የምንቆጥረው። እንደዛ አይነት ነገር ፈለገ ነገር ቢሆን አናረገውም እና ያ ትንሽ የሚጎዳን ይመስለኛል። ወይም ደግሞ ምን በዛ ስልክ ቁጥር ምን ለመጠየቅ እንደምንፈልግ ወይስ ፈቃድ ነው ወይ ልውጣ ምለው ወይስ ይሄን አምጡልኝ ነው ግልጽ የሆነ እንትን አይደለም ያስተላለፉት እንጂ ቅድም ላይ ስድስት ሰዓት ላይ አድርገዋል። ቀን ላይም አንድ ጊዜ አድርገዋል በእንግሊዝኛ። አሁን ግን ስድስት ሰዓት ላይ በአራቱ ቋንቋ አድርገው ነበረ። እዛው ህንፃ ውስጥ ያላችሁ ተመሳሳይ ቋንቋ የምትናገሩ በተለይ ደግሞ ኢትዮጵያውያን የምትረዳዱበት መንገድ አለ ወይ? እርስ በርሳችሁ እየተደዋወላችሁ የምትነጋገሩበት፣ አረጋውያን ካሉ፣ አቅመ ደካማዎች ካሉ እርስ በርሳችሁ የምትጠያየቁበት አጋጣሚ አለ ወይ? በእውነት ለመናገር ያው የፈረደብን የእኛ ኮሚኒቲ ትንሽ ችግር ስላለበት ከበፊቱም ጀምሮ በዲስታንስ ስለሆነ ያለ ነው። መቀራረቡም ያስቸግረናል፣ መራራቁም ይለናል። ግን እንደዛውም ሆኖ የምናውቃቸውን ሶስት አራት ሰዎች ጋር ባለቤት ደውላ፣ እንደውም የምትፈልጉት ነገር ካለ በመጀመሪያው ዝግ ጊዜ የገዛናቸው የሚያስቀምጥናቸውም ነገሮች ስቲል ድራይ ፉዶች ስላሉ እነዛን ምንፈልግ ከሆነ በቅርበትም እዚሁ ነው እኛው ቢውልዲንግ ላይ ያሉ ስለሆነ ልናቀብላችሁ እንችላለን። ድንገተኛ ስለነበረ ዝግ ብለን ነበር። ግን ያው ሁሉም ኢትዮጵያዊ ጠንቃቃ ነው። በዚህ አይነት ታማም በዛ መልኩ ምንም አንፈልግም ብለው ና የኖርዝ ሜልበርን የጋራ መኖሪያ ፎቁ ወደ ላይ ስንት ፎቅ ነው? ወደ ላይ ሀያ ፎቅ ነው። ሁለት መቶ ቤቶች ናቸው። ከአንድ ክፍል ቤት እስከ ሶስት ክፍል ቤት፣ ሁለት ክፍል ቤት ና ሶስት ክፍል ቤት ያላቸው ድንገተኛ የሆኑ ማሳሰቢያዎች ሲነገሩ በህብረተሰብ ላይ ሊፈጥሩ የሚችሉ የመንፈስ ጭንቀት፣ የአይምሮ ጭንቀት ሊኖር ይችላል። ና በእርሶ ና በቤተሰቡ መካከል ያለውን ሁኔታ እንዴት ነው እያቻቻላችሁ እርስ በርሳችሁ ተረዳርታችሁ ለመኖር እያደረጋችሁ ያላችሁት ሂደት ምን ይመስላል ልጆቹስ ምንድን የተሰማቸው ስሜት ወደ ታች ወርደው መጫወት እንደማይችሉ ተገልጿል እርሶ እንደሚታወቀው አራት ልጆች አሉት ልጆቹስ እንዴት ነው ይሄንን ሁኔታ እየተቀበሉት ያሉት የኔ ቤተሰቦች እንኳን ትንሽ ትልልቆቹም ትንሾቹም እርስ በርስ ቴኬር የሚደራረጉ ናቸው እኔና ባለቤቴም እንደዛው በአሁኑ ሰዓት ላይ ምንም የፈጠረብን መደናገጥም ምንም ነገር የለም ራሳችን እርስ በርስ በመንከባከብ ላይ ያለነው ግን ሲውል ሲያድር በእውነ ሰውነቱ በጣም የሚጎዳ ይመስለኛል። ምክንያቱም ከሳሎን መኝታ ቤት፣ ከመኝታ ቤት ሳሎን፣ ያው የፈረደበት ቴክኖሎጂ ላይ ነው ቁጭ ብለን ያለ ነው እና ያ ነገር ደግሞ ይሰለቻል እና ያልታሰበ ራስ ምታትም ያመጣል። በሆነች አጋጣሚ ላይ ዞር ሹል የሚል ነገር አለ እንጂ እስካሁን ጥሩ ነው ያለ ነው። ያው የመጀመሪያ ቀን ነው እንግዲህ፣ የሚቀጥሉትን ሶስትና አራት ቀን ደግሞ ከእግዚአብሔር ጋር በጸሎት አለን። እንግዲህ መልካሙን ጊዜ ሁሉ እንመኝላችኋለን። አቶ ኤፍሬም ሹምዬ በጣም አመሰግናለሁኝ። አመሰግናለሁ ማርታ ዜርስትል። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ዩ ስላሽ አምሃሪክን ይጎብኙ።